ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከትላንት በስቲያ ከጅቡቲ የባህር ወሽመጥ በመነሳት የአደን ባህር በማቋረጥ ላይ ሳሉ ከልክ በላይ የተጨናነቁባት ሁለት የተጨናነቁባቸው ሁለት ጀልባዎች ተገልብጠው ከሀምሳ በላይ ሰዎች ካለቁበት አደጋ የተረፉ ካሉ ለመፈለግ የተሰማሩ አሳሽ ቡድኖች ዛሬም የነፍስ አድን ፍላጎ ፍለጋቸውን ቀጥለው ውለዋል። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል። እስካሁን ባለው እንግዲህ የሞተው ቁጥር ወደ አስር ሰው ያህል ደርሰዋል። ከዛ በላይ የቆሰሉት አሉ። ወደ አማን ሆስፒታል ሄዱ አሉ። አሁን ያለው ነባራዊ ሁኔታ የተቃጠሉ ቤቶች በአዲስ ዓለም አካባቢ ከስልሳ በላይ ናቸው። በቴፒ ስለተቀሰቀሰ ግጭት የከተማይቱ ነዋሪ የሆኑት አቶ መንገሻ አዲሱ የተባሉ ለአሜሪካ ድምፅ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ ይቀርባል። አሁን ርዕሰ ዜናው እናሰማለን። የኢትዮጵያ አቃቢያነ ሕግ በቀድሞ የሶማሌ ክልል ፕሬዚደንትና በ46 ሌሎች ሰዎች ላይ ባለፈው አመት በክልሉ ዘር ተኮር ግጭት ተቀስቅሰዋል የሚል ክስ ትናንት መስርተዋል ሲል ሮይተርስ የዜና አገልግሎት ዘግቧል። የሱዳን ፕሬዚደንት ዑመር አልባሽር ለአንድ ዓመት ያህል ተዘግቶ የቆየው ከኤርትራ ጋር የሚዋሰነው ድንብር ድንበር እንደሚከፈት ዛሬ አስታውቀዋል ሲል ሮይተርስ የዜና አገልግሎት ዘግቧል። ሐሙስ ጥር 23 2011 ዓ ም ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችንና ሳምንታዊውን ቅንብሮች፣ ባህልና ማህበረሰብ፣ የተፈጥሮ አካባቢን አክለን የምሽቱ አስተናጋጆች አሉላ ከበደና አዳነች ፍስሀዬንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። አሁን ግን የዕለቱን ዜና እናሰማለን። የኢትዮጵያ አቃቢያን ሕግ በቀድሞው የሶማሌ ክልል ፕሬዚደንትና በ46 ሌሎች ሰዎች ላይ ባለፈው ዓመት በክልሉ ዘር ተኮር ግጭት ቀስቅሰዋል የሚል ክስ ትላንት መስርቷል ሲል ሮይተርስ የዜና አገልግሎት ዘግቧል። በሶማሌ ክልል ፕሬዝዳንትነት ከአስርተ ዓመት በላይ ያገለገሉት አብዲ መሐመድ ዑመር የታሰሩት ባለፈው ነሐሴ ወር እንደነበር የሚታወስ ነው። የአብዲ መሐመድ ዑመር አስተዳደር አማጺያንን ይታገል በነበረበት ወቅትም ሆነ ከዚያ በኋላ ሰቆቃን ያካተቱ በደሎች ሲፈጽም ቆይቷል በማለት የሰብአዊ መብት ተሟጋች ቡድኖች ይነቅፉ እንደነበር የሮይተርስ ዘገባ ጠቅሷል። የሱዳኑ ፕሬዚዳንት ኡማር አልባሽር ለአንድ ዓመት ያህል ተዘግቶ የቆየው ከኤርትራ ጋር አገራቸውን የሚያዋስነው ድንበር እንደሚከፈት ዛሬ አስታውቀዋል ሲል ሮይተርስ የዜራ የዜና አገልግሎት ዘገበ። ሱዳን ባለፈው ዓመት ጥር ወር ላይ ድንበሩን የዘጋችው የመሳሪያና የምግብ ህገወጥ ዝውውሮችን ለመግታት በሚል በከሰላና በሰሜን ኮርዱፋን ክልሎች አስቸኳይ ጊዜ አዋጅ ካወጀች በኋላ ነበር። እዚህ ከሰላ ላይ ሆኜ ከኤርትራ ጋር የሚዋሰነውን ድንበር እንደሚከፈት አስታውቃለሁ። ምክንያቱም ወንድሞቻችንና ህዝባችን ናቸውና ፖለቲካ አይገባም ሲሉ በቴሌቪዥን በተላለፈ ንግግራቸው አስታውቀዋል። አልባሽር ከሰላ ላይ ንግግር ባሰሙበት ወቅት በአገዛዛቸው ላይ ተቃውሞ እንዲነሳ ጥሪ የሚያደርገውን የሱዳን ባለሙያዎች ማህበር ዛሬ በብዙ የሱዳን ከተማዎች የተቃውሞ ሰልፍ እንዲካሄድ ቀስቅሷል። ሱዳን ካለፈው ነሐሴ ወር አንስቶ ከሞላ ጎደል በየቀኑ በተቃውሞ ስትናጥ ቆይታለች። በተከተሉትም ግጭቶች እስካሁን በታወቀው አርባ አምስት ሰዎች መገደላቸውን የሰብአዊ መብት ቡድኖች ገልጠዋል። መንግስት ግን የሟቾቹን ቁጥር ሰላሳ ያደርጋቸዋል። አልበሽር በበኩላቸው ስለ ተቃውሞው ከስላ ላይ ባደሰሙ ንግግር ፕሬዚዳንትን የመለወጡ ጉዳይ በፌስቡክና በዋትሳፕ በኩል ሳይሆን በምርጫ ሳጥን ውስጥ ነው ሲሉ ምን ላይ ሰጥተዋል። በአገሪቱ ሕዝብ ፊት ቆመን የምንሰጠው ቃልና ቁርጠኝነትም ይህ ነው ብለዋል። ሰፊው የሱዳን ሕዝብ ውሳኔው ያንተ ነው ሲሉ ማስገንዘባቸውን ሮይተርስ ዘግበዋል። የቬኔዙዌላ የተቃውሞ መሪ ዋን ጊዮዶ የሀገሪቱን ፕሬዚዳንት ኒኮላስ ማዱሮን ከስልጣን አስወግደው በደቡባዊቷ አሜሪካ ሀገር ዲሞክራሲ ለማስፈን በሚደረገው ጥረት ዓለም አቀፍ ማህበረሰብ እንዲደግፈኝ ጥሪ ያደርጋሉ ብለዋል። ተቃዋሚዎች የሚበዙበት ብሔራዊ ሸንጎ መሪ የሆኑት ጊዮዶ ባለፈው ሳምንት የሀገሪቱ ጊዜያዊ ፕሬዝደንት ነኝ በማለት ራሳቸውን ሰይመዋል። የሚመሩት ብሔራዊ ሸንጎ ባለፈው ግንቦት ወር በተካሄደው ምርጫ አብዛኞቹ ተወዳዳሪዎች ከመሳተፍ ተቆጥበዋል ወይም እንዳይሳተፉ ተከልክለዋል፣ ስለሆነም የማዱሮ መመረጥ ህጋዊነት የለውም ይላል። ዩናይትድ ስቴትስ ጊዮዶን በቬኔዙዌላ ጊዜያዊ ፕሬዝደንትነት እውቅና ሰጥታለች። ዛሬ ዛሬ በኒውዮርክ ታይምስ ጋዜጣ ላይ የወጣ የጊዮዶ አስተያየት ከአምሳ በላይ የሚሆኑ ሀገሮች በጊዜያዊ ፕሬዝደንትነት እውቅና ሰጥተውኛል ወይም ብሔራዊ ሸንጎ የሀገሪቱ ህጋዊ ባለስልጣን ነው ብለዋል በማለት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ሰብአዊ እርዳታ እንዲያቀርቡላቸው ጥሪ አድርገዋል። አምባሳደሮችን የመሰየም እንዲሁም በውጭ ሀገራት ያሉት ብሔራዊ ንብረቶችን የማፈላለግና የማስመለስ ሂደት መጀመራቸውን ጠቁመዋል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከሜክሲኮ ድንበር ጋር በሚያዋስነው አቅራቢያ የአጥር ግንብ ለመገንባት ያላቸውን ቁርጠኝነት ዛሬ በአዲስ መልክ አጠናክረዋል። የአገሪቱ ምክር ቤት ላሰቡት የግንብ አጥር የሚሆን በጀት ባይመድብላቸውም እንኳን በሆነው መንገድ ይገነባል ነው ያሉት ትራምፕ በትዊተር አማካኝነት አከታትለው ባስተላለፏቸው መልእክቶች በምክር ቤቶቹ ኮሚቴ ለድንበር ጸጥታ ገንዘብ ለመመደብ ጥረት የሚያደርጉትን የፓርቲያቸውን ሪፐብሊካን አባላት ጊዜያቸውን እያጠፉ ነው። ምክንያቱም ከላቲን አሜሪካ ፈልሶ የሚመጡት ብዛት ያላቸው ፈላሾች ወደ ደቡብ ዩናይትድ ስቴትስ እየጎረፉ መሆናቸውን የሚያሳይ ማስረጃ ያለ ቢሆንም ዲሞክራቶች ግን አስፈላጊ ለሆነው የግንብ አጥር በጀት አይመድቡም ብለዋል። ሆኖም አታስቡ፣ ግንቡ እንደሆነ እየተገነባ ነው ብዙም እርዳታ አልጠብቅም ሲሉ ሪፐብሊካውያን አባላቶቻቸውን አጽናንተዋል። በመጨረሻም አዲሱ የማሌዥያ ንጉሥ ዛሬ በተደረገው የንግስና ስነ ሥርዓት በትረ ሥልጣኑን በኦፊሴል ተረክበዋል። ሱልጣን አብዱላሂ ሱልጣን አህመድ ሻህ ኳላላምፑር በሚገኘው ብሔራዊ ቤተ መንግሥት አስራ ስድስተኛው የሀገሪቱ ንጉሥ ሆነው ተሰይመዋል። የንግሥናው ሥነሥርዓት በቴሌቪዥን ታይቷል። ጠቅላይ ሚኒስትር መሐቲር መሀመድ በስነ ስርዓቱ ከተገኙት ባለስልጣኖች መካከል ነበሩ። የ59 ዓመት ዕድሜው ሱልጣን አብዱላህ ሱልጣን መሐመድን ተክተው ነው የተሰየሙት። ሱልጣን መሐመድ ስልጣን ላይ የቆዩት ለሁለት ዓመታት ላልሞላ ጊዜ ቢሆንም እንደ አውሮፓ አቆጣጠር ጥር ስድስት ቀን ሳይታሰብ ከስልጣን ተሰናበቱ። ከስልጣን የተሰናበቱት ለሳምንታት ያህል የሕክምና ፈቃድ ከወሰዱ በኋላ ነው። ከዚያም አንዲት በውበቷ የምትደነቅ ወጣት ሩሲያዊትን አግብተዋል፣ የሚል ጭምጭምታ ሲሰማ ቆይቷል። ሙስሊሞች የሚበዙባት ማሌዥያ እንደ አውሮፓ አቆጣጠር በ1957 ዓ.ም ከብሪታንያ ቅኝ አገዛዝ ነፃ ከወጣችበት ጊዜ አንስቶ ንጉሷ ከስልጣን ሲሰናበት ሱልጣን መሐመድ የመጀመሪያው ናቸው። አድማጮች፣ የምሽቱ ዜናችን ዚህ ላይ ያብቅቷል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ከስርጭት መሐንዲሱ ኔልሰን ኖፔዝና ከአቀናባሪያችን ብርሃን ኃይሉ ጋር አስተናጋጆቻችሁ አሉ አከበደና አዳኝ ተሳየንን መደበኛው ፕሮግራማችን በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ከትላንት በስቲያ የአደንን ባህር በማቋረጥ ላይ ሳሉ ከልክ በላይ የታጨቁባቸው ሁለት ጀልባዎች ተገልብጠው ከአምሳ ሰዎች በላይ ካለቁበት አደጋ የተረፉትን ለመፈለግ የተሰማሩ አሳሽ ቡድኖች ዛሬም የነፍስ አድን ፍለጋውን ቀጥለው ውለዋል። ከሞቱት ውስጥ ኢትዮጵያውያን መኖራቸው ስለተረጋገጠ ሁኔታውን ለማጣራት ጅቡቲ የሚገኘው ኢትዮጵያ ኤምባሲ የሚሲዮን ሰራተኞች ወደ ስፍራው መላኩ ታውቋል። ከአደጋው የተረፉት ኦቦክ በተባለች ቦታ በሚገኝ የዓለም አቀፉ የስደት ድርጅት አይኦኤም መጠለያ ውስጥ መሆናቸውም ተገልጧል። ጽዮን ግርማ ተጨማሪ ዝርዝር ይዛለች። ስደተኞችንና ፍልሰተኞችን ያሳፈሩ ሁለት ጀልባዎች ማክሰኞ ዕለት ከጅቡቲ ተነስተው ወደ የመን ለማቋረጥ እየተጓዙ እንደነበረ እየወጡ ያሉ መረጃዎች ያሳያሉ። ነገር ግን ያሰቡበት ሳይደርሱ ጀልባዎቹ በመገልበጣቸው እስካሁን የ52 ሰው አስክሬን መገኘቱን ዓለም አቀፉ የስደተኞች ድርጅት አይኦኤም ይፋ ያደረገው መረጃ አረጋግጧል። የአሜሪካ ድምፅ ዘጋቢ ማይክል ብራውን ያጠናቀረው ዘገባ እንደሚያሳየው ደግሞ ከዚህ አደጋ በህይወት ተርፎ የተገኙት 16 ሰዎች ብቻ ሲሆኑ በአስሮች የሚቆጠሩ ገብዛቸው እስካሁን አልተገኘም። ሁለቱ ጀልባዎች ላይ ወደ የመን ለማቋረጥ ተሳፍረው የነበሩት ሰዎች አንድ መቶ ሰላሳ ይደርሱ እንደነበረ ዓለም አቀፉ የፍልሰት ድርጅት አይኦኤም የተረፉትን ፍልሰተኞች የሰጡት ቃል ጠቅሶ አመልክቷል። ጀልባዎቹ የተገለበጡት ከጅቡቲ አራት መቶ ኪሎ ሜትር ርቀት ላይ በምትገኘው ኦቦክ የተሰኘች ቦታ አቅራቢያ ላይ በመሆኑ ከአደጋው የተረፉት በዚች ኦቦክ ከተማ በሚገኘው የአይኦኤም መጠለያ ጣቢያ ውስጥ እንደሚገኙ ታውቋል። በጀልባዎች ላይ ቁጥራቸው እስካሁን ያልተጣራ ኢትዮጵያውያን መኖራቸው በመረጋገጡ ጅቡቲ የሚገኘው የኢትዮጵያ ኤምባሲ የልዑካን ቡድን ወደ ስፍራው መላኩን ለማረጋገጥ ችለናል። አስክሬናቸው የተገኘው ተሰዳጆች ቀብራቸው እዛው መፈጸሙን፣ ማንነታቸውን የመለየት ስራም እየተሰራ መሆኑን ከስፍራው መረጃ አግኝተናል። አሳሾቹ ደብዛቸው እስካሁን ያልተገኘውን ስደተኞች ለማግኘት እስከ ማምሻው ድረስ ፍለጋ ላይ መሆናቸውን፣ የኢትዮጵያውያኑ የልዑካን ቡድንም እዛው በስፍራው እንደሚገኙ ያገኘነው መረጃ ይጠቁማል። በስፍራው ከሚገኙት የኢትዮጵያ ኤምባሲ ሰራተኞች መረጃ ለማግኘት ጥረት አድርገን ኢትዮጵያውያኑ ከየት እንደተነሱ የሞቱት ምን ያህል እንደሆኑ የተረፉትን በተመለከተ ገና ከጅቡቲ መንግስትና ፖሊስ ጋር ተቀናጅተው በመስራት ላይ መሆናቸውን ገልጸው ዝርዝሩን በውጭ ጉዳይ መስሪያ ቤት በኩል እንድናገኝ ጥቆማ ሰጥተውናል። ከተረፉት መካከል አንዱ ሊድ መሐመድ ባዳል እንደሚለው አንዱ አሸጋጋሪ ሰው ያገኘው ከታጆራ ተነስቶ በእግሩ ኦቦክ የሚባለው ቦታ ከደረሰ በኋላ ነው። ከዚያም አሸጋጋሪው ከሌሎች ፍልሰተኞች ጋር ቀላቅሎ ወደ ባህሩ ዳርቻ እንደወሰዳቸውና ጀልባይቱ ላይ እንደተሳፈሩ ተናግሯል። እርሱ በወጣባት አንዲት ጀልባ ላይ ብቻ 85 ሰው እንደነበርም ገልጿል። በባህሩ ላይ ለጥቂት ደቂቃዎች ከተጓዙ በኋላ የጀልባይቱ ሞተር መበላሸቱንና ይቀዝፋት የነበረው ሰው ዘሎ መውጣቱን ከዚያም ጀልባይቱ መገልበጧን ይታርካል ሙሐመድ። በወቅቱ በነበሩት ከባድ ንፋስና ዘናም ምክንያት ያለ ልክ ተጨናንቀው የነበሩት ጀልባዎች መገልበጣቸውን ደግሞ አይኦኤም የተረፉት ፍልሰተኞች የሰጡትን ቃል ጠቅሶ ጠቁሟል። በከበርቲዎቹ የአረቢያ ልሳነ ምድር ሀገሮች ስራና የተሻለ ሕይወት ፍለጋ በሁከትና በችግር ስትታመስ ከኖረችው ምስራቅ አፍሪካ አካባቢ በየአመቱ በሺዎች የሚቆጠሩ ፍልሰተኞች በአብኤል ወደብን የተሻገሩ ጦር ወደሚያመሳት የመን የሚገቡ ሲሆን ከመካከላቸው የሚበዙት ኢትዮጵያውያን ወጣቶች መሆናቸውን የዓለም አቀፎቹን ተቋማት አሀዝ በዋቢ የሚቆጥሩ ዘገባዎች ይናገራሉ። ይህ አሳዛኝ አጋጣሚ ብለዋል የአይኦኤም የጅቡቲ ቢሮ ኃላፊ ላሊኒ ቪራ ሳሚ ለአዣንስ ፍራንስ ፕሬስ በሰጡት ቃል እነዚያ ሚስኪን ፍልሰተኞች የተሻለ ሕይወት ፍለጋ እየተነሱ የሚዘፈቁበት አደጋ ነውም ብለዋል። በሌላ በኩል የአሜሪካ ድምጽ በቅርብ ጊዜ ባጠናቀረው ዘገባ በጦርነት እየታመሰች ያለችው የመን ውስጥ እጅግ በከፋ ችግር ላይ እንደሚገኙ የገለጹ ኢትዮጵያውያን ስደተኞችና ፍልሰተኞች ወደ ሀገራቸው ለመመለስ ከተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር ፍቃድ አለማግኘታቸውን በማማረር ተናግረው ነበር። በወቅቱ በኢትዮጵያ የዓለም አቀፍ የፍልሰተኞች ድርጅት አይኦኤም የህዝብ ግንኙነት ኃላፊ አቶ አለማየሁ ሰይፈ ስላሴ ስለ ጉዳዩ ጠየቀናቸው ነበር። ኢትዮጵያውያኑ ከየመን ወደ ኢትዮጵያ ለመመለስ የሚጠይቁትን ያህል ከኢትዮጵያ ወደ የመን ለመሄድም ጉዞ የጀመሩ ብዙ እንዳሉ ገልጸውልን ነበር። መሄዱ የሚቆም ነገር አይደለም። እንደውም በጣም በሚያሳዝን ሁኔታ ከፍተኛ የሆነ ደላላዎች ውስዋስ እና ድንገና ብዙ ሰዎች ወደዛ እንዲሄዱ እንደውም ይንቀሰቀሳሉ። የሚያሳዝነው ጦርነትም ሲከሰት አሁን ቦርደሩ ላይ ክትትል የለም፣ ስለዚህ ነፃ ነው ብሎ ደላሎቹም ያንን እንደ መጠቀሚያ ያደርጉታል። አውዲም ሰዎች በብዛት አባራለች ባለፈው አመት ብቻ የተባረሩና የተመለሱ ሰዎች ድምር ወደ ሁለት መቶ ሺህ ያልፋል። ስለዚህ ይሄ ሁሉ እየተከሰተም ስራ አሁን በሺ ይገኛል ምናምን እያለ ደላላው ለመጠቀሚያ ያደርጓቸዋል እነዚህ ሰዎች እና ጊዜም ይሄንን አይነት ምክርና ቅስቀሳ ሲደረግ ሰዎች በማመዛዘን ሁኔታውን በማየት መውሰን ይገባቸዋል፣ ነው እንግዲህ የምንለው። አድማጮች፣ በዚህ አሁን በተፈጠረው አደጋ የሞቱትና የተረፉት ኢትዮጵያውያን ቁጥር ምን ያህል እንደሆነና ተጨማሪ መረጃን ለማግኘት ወደ ውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ አቶ ነቢያት ጌታቸውን በእጅ ስልካቸው ላይ ለማግኘት ጥረት አድርገን ነበር። ስልካቸው ስለማይሰራ ልናገኛቸው አልቻልንም። እንዳገኘናቸው ተጨማሪ መረጃዎችን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮንን ለዘገባው እናመሰግናለን። በቴፒ ከተማ እንደገና በተቀሰቀሰ ግጭት ዛሬ አስር ሰዎች መገደላቸውን የከተማው ነዋሪዎች ተናገሩ። በሌላ በኩል የከተማው ፍትህና ጸጥታ አስተዳደር አምስት ሰዎች መሞታቸውንና ቁጥራቸው ያልታወቁ በርካታ ሲቪሎች መቁሰላቸውን ተናግሯል። የግጭቱ መንስኤ ከስልጣንና ራስን በራስ ከማስተዳደር ጋር የተያያዘ የማንነት ጥያቄ ነው ተብሏል። ከዚህ በፊት የጸጥታ ችግር በፈጠሩ ግለሰቦች ላይ እርምጃ አለመውሰድና የሕግ የበላይነት አለማስከበር ግጭቱ ዳግም እንዲንቀሰቀስ እንዲቀሰቀስ አድርገዋል ነው የተባለው። በከተማው አሁንም ውጥረት እንዳለና ተኩስ እንደሚሰማ የከተማይቱ ነዋሪዎች ተናግረዋል። ናኮር መልካ ከቦታው የላከው ዘገባ ዝርዝሩን ይዟል። በቴፒ ከተማ ሰሞኑን አለመረጋጋትና ሁከት እንደገና ተፈጥሮ ዛሬ በቴፒ ከተማ ጥይት ሲተኮስ ውሏል። ቁጥራቸው የበዛ ሰዎች መገደላቸውንና መቁሰላቸውን ነው የከተማ ነዋሪ አቶ መንገሻ አዲሱ የተናገረው። እስካሁን ባለው እንግዲህ የሞተው ቁጥር ወደ አስር ሰው ያህል ደርሰዋል። ከዛ በላይ የቆሰሉት አሉ። ወደ አማን ሆስፒታል ሄዱ አሉ። አሁን ያለው ነባራዊ ሁኔታ የተቃጠሉ ቤቶች በአዲስ ዓለም አካባቢ ከስልሳ በላይ ናቸው። ከተማ ውስጥ ወደ አስር የሚሆኑ የተቃጠሉ ቤቶች አሉ። እነዚህ ቤቶች የተቃጠሉ ሉበት ሂደቶች ሁሉ በጣም አስቸጋሪ በሆኑ መልኩ ላይ ነው ሰዎች የሞቱት በኢትዮፒ ከተማና በአቅራቢያው ከሚገኙ ቀበሌያት ሲሆን በርካታ ቤቶችም ተቃጥሏል ብለዋል። በሌላ በኩል የኢትዮፒ ከተማ ፍትህና ጸጥታ አስተዳደር ኃላፊ አቶ ተስፋ ያለሙ አንድ የፖሊስ አባል ጨምሮ አምስት ሰዎች መገደላቸውና ቁጥራቸው በውል ያልታወቁ በርካታ ሲቪሎች ቆስለው ሆስፒታል መግባታቸውን ነግረውናል። አሁን የዞን ፖሊስ የሚባል ህብረተሰቡ ጋር ያልተግባባ የዞን መዋቅር አለ። ቴፒ ከተማ ላይ እሱ ነው በቃ፣ ከሰራዊት ውስጥ ለውስጥ በመሆን እርምጃ እየወሰደ ሰዎችን ህይወት እያጠፋ ያለ የሟቾችና ጉዳተኞችን ሁኔታ ለማጣራት ወደ ቴፒ ከተማ አንደኛ ደረጃ ሆስፒታል ደውለን የተጣራ መረጃ እንደሌላቸው እና ጉዳዩ ከባድ መሆኑን ገልጸውልናል። የጸጥታ ችግር የተቆሰቆሰው ትላንት ከማሻ ወደ ቴፒ ከተማ በሁለት የህዝብ ማመላለሻ ተሽከርካሪዎች ተሳፍሮ የመጡ ሰዎችን ተከትሎ መሆኑን የተናገሩት የከተማ ነዋሪ አቶ ታምራት ዮሐንስ የቴፒ ከተማ የጸጥታ ችግር እንዳይፈታ አደረጉ ያሉ መሰሏቸውን ምክንያቶች ይናገራሉ። ያደረጉት ነገሮች አንደኛ የአንድ ብሄር ከአንድ ብሄርም የአንድ ጎሳ የስልጣን የበላይነት መኖሩ አንደኛ ነው። ይሄ ሁለተኛው ደግሞ በዛ አካባቢ ላይ ጥቅማቸውን ለማስጠበቅ የሚሯሯጡ አመራሮችና በአመራሮች ልዩ ጥቅም እያገኙ ያሉ ባለ ሀብቶች አሉ። እዛ አካባቢ ላይ ባለ ሀብቶቹና አመራሮቹ በጋራ ያደራጇቸው በጣም ከፍተኛ የሆነ ቁጥር ያላቸው ሀይሎች አሉ። ጫካ ውስጥ ትናንትና የመጡት አይነቶቹ ማለት ነው። ናይንቲ ናይን ፖይንት ናይን ፐርሰንት የሚይዘው የሸካ ብሄረሰብ ነው። ይሄ በአሁኑ በፌዴራሊዝም ስርዓት አግባብነት የጎደለው ነው የሚል ጥያቄ እያየ ህብረተሰቡ እያነሳ ያለው ክልሉ የሚሸፍነው የተነካካበት ነገር ስላለ ነው እንጂ ምንም ነገር ባይኖር የቴፒ ጉዳይ እኮ ዝሆነ እጅ ውስጥ የገባቸው ትንሽ ይል እሾ ንቀል አርጎን የማውጣት ያህል በጣም ቀላል ነገር ነው። የክልሉ መንግስት የማውቀር ጥያቄ በሂደር ማቆይቱ ነው ችግሩ ዳግም እንዳዲስ እንዲፈጠር ያደረገው ያሉት አቶ አምራት የጸቡ መንስኤ የብሔረሰብ አይደለም ይላሉ። በሌላ በኩል ስማቸው እንዲገለጽ ያልፈለጉ አስተያየት ሰጪ የግጭቱ መንስኤ ከስልጣንና በራስ ከማስተዳደር ጋር የተያያዘ የማንነት ይዘት ያለው ግጭት ነው ብሏል። ይኛውን ችግር ለየት የሚያደርገው ግን ብሔር ተኮር የሆነ ጥቃት ያለበት መሆኑ ነው። አንደኛ ሐምሌ 27 2010 ዓ ም ጀምሮ ስቲል ነው ከፍተኛ ችግር ውስጥ ነበረ ዞኑ ነበር ችግሩን ለፌዴራል መንግስት ጭምር ያሳወቅን ቢሆንም ይህ ነው የሚባል መፍትሄ እንዳልተገኘ ነው የተናገሩት። ዜጎች በከፍተኛ ሁኔታ የተጎዱ መሆኑን ተናግረው መንግስት ቶሎ እንዲደርስላቸውም ተማጥነዋል። አቶ ስራዊት አየነው በበኩላቸው ህገ ወጦች ስርዓት እንዲይዙ አለማድረግና የህግ በላይነት ማስከበር አለመቻል የዜጎች ህይወት ዛሬም እንዲቀጠፍ ምክንያት መሆኑን ተናግሯል። ከበፊቱ በተጠናከር ሁኔታ ንብረት የማውደም የሰው ህይወት ማጥፋትና የውንብድና ወንጀል ለምን የተፈጸመ መሆኑን ገልጸዋል። የጸጥታ አካል ስራ ነው። ይህን ስራ አልሰራ ይህን የአለመሰራቱ ደግሞ ለነዛ በጨለማ ለተደራጁ ህገወጦች ወንበዴዎች አቅም የሆነ የበለጠ እየተደራጁ አሁን ጭራሽ መንግስትም ህዝብ ላይ ዘመቻ እያካሄዱ፣ ስለዚህ ነገሩን ያወሳሰበው አሁን በዚህ ሰዓት ህዝብን እየመራ ያለው መንግስትም ድርጅትም በኩል ያለው ሚና የማነሱ ጉዳይ ነው ብዬ ነው በግሌ የምወስደው። የክልሉ መንግስትና የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን የሚባል ድርጅት ኃላፊነታቸውን ባለመወጣታቸው የተፈጠረ ችግር ነው ይላሉ። የጸጥታ ኃይሉ የህዝቡን ደህንነት መጠበቅ አልቻለም ሲሉም ከሰዋል። በተለያዩ ጥቃቅን ስራዎች ላይ የተለያዩ ቦታ ላይ ሄደው ስራ ሲሰሩ ይታያሉ። ወደዚህ አካባቢ ላይ ሁለተኛ ዜጋ አድርገው ነው መሰለኝ ደቡብ ሱዳን አድርገው እንደሚቆጥሩን ነው ምንራ ረዳው እና ቢደረስልን ጥሩ ነው። ቪኦኤ ያነጋገራቸው አስተያየት ሰጪዎች የአካባቢው ህዝብ በመካከሉ ያለውን ልዩነት በመቶ በሰላም የሚኖርበት ሁኔታ እንዲፈጠር በአጽንኦት ጠይቀዋል። ከዚህ በፊት ሰላም ለማውረድ በተደረገው ጥረት የከተማው ነዋሪዎች አንጻራዊ የሚሉት ሰላም ለአንድ ወር ሰፍኖ ነበር። በከተማው የሚገኘው ዩኒቨርሲቲ ጨምሮ ለአራት ወራት ተዘግቶ የነበረው የመንግስት ተቋማትም ተከፍተው አገልግሎት መስጠት ጀምረዋል። ከተማው በነበረው ግጭት 13 ሰዎች መሞታቸውና ከ6200 በላይ ዜጎች መፈናቀላቸው ይታወሳል። የአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሀዋሳም። ጤናታን ዘብድዮት እናመሰግናለን። አድማጮች ተከታዩ ዘገባ ስለ ለውጥ መናገር ለውጥን መጀመር መለወጥ አይደለም ሲሉ በኢትዮጵያ የአውሮፓ ህብረት አምባሳደር የተናገሩትን ይመለከታል። የሰብአዊ መብቶች አያያዝ ቤትም ስፍራና ጊዜም ቢሆን ህብረቱ ለሚያደርጋቸው ግንኙነቶች መሰረት እንደሆነም አስታውቀዋል። መጪው ሀገር አቀፍ ምርጫ የኢትዮጵያ ዲሞክራሲ ጉዞ መፈተኛ እንደሚሆንም ህብረቱ ገልጧል። መለስካቸው አመሃ። ዝርዝሩን ይዟል። በኢትዮጵያ የአውሮፓ ህብረት አምባሳደር ዮሐን ቦርግስታም ለቪኦኤ በሰጡት ቃለ ምልልስ በኢትዮጵያ ዴሞክራሲያዊ ሂደትና በተለይም በሰብአዊ መብቶች አያያዝ የሚታዩ ለውጦች አስገራሚ መሆናቸውን ገለጹ። በሰው ልጆች መብቶች አያያዝ ላይ በሀገሪቱ ስለሚታየው ሁኔታ በሰፊው አብራርተዋል። አምባሳደር ዮሐን ቦርግስታም ዛሬ በኢትዮጵያ ውስጥ እየተከናወኑ በሚገኙት ለውጦች ሁላችንም አዎንታዊ መደነቅና መደመም አድሮብናል ይላሉ በተለይም ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ሀገሪቱን በጠቅላይ ሚኒስትርነት ለመምራት ቃለ መሐላ ከፈጸሙ በኋላ በሺዎች የሚቆጠሩ የፖለቲካ እስረኞች መፈታታቸውን፣ በስደት ይገኙ የነበሩ የፖለቲካ ድርጅቶች በይፋ ወደ ሀገራቸው ተመልሰው ሥራቸውን እንዲሰሩ መደረጉን በግልጽ ይታያል ያሉትን የፖለቲካ ምህዳሩን መስፋት በማስታወስ የተጀመረውን ለውጥ አድንቀዋል። አምባሳደሩ አክለው የዚህ ሂደት ዋና ቁም ነገር የተወሰኑትን እርምጃዎች ዘላቂነትና ለውጡ ወደማይቀለበስበት ደረጃ መድረሱን ማረጋገጥ መሆኑን አስምረውበታል። ይህ ረዥም ጊዜን የሚወስድና የሩቅ ግብ ጭምር እንደሆነ አስገንዝበዋል። በዚህ በኢትዮጵያም ይሁን በአውሮፓ ስለ ለውጦች መናገርና ለውጦችን መጀመር ለውጥ ማስቀጠል ማለት አይደለም። እለወጣለሁ ማለት ለውጥ ነው ማለት አይደለም ማለቴ ነው። እናም ለእኔ በሺዎች የሚቆጠሩ የፖለቲካ እስረኞችን እንደ መፍታት ያሉት እጅግ አስፈላጊ እርምጃዎች በራሳቸው ለውጦች አይደሉም፣ ወይም ለውጥ ማለት ይህ አይደለም ነው የምለው። በኢትዮጵያ ወደፊት በፖለቲካ ምክንያት ሰዎች እንዳይታሰሩ ማረጋገጥ ነው እውነተኛው ለውጥ። ስለሆነም አሁን የቀረው ዶክተር አብይ የወሰዷቸውን አንዳንድ ጠንካራ እርምጃዎች ተቋማዊ ማድረግ ነው። በኢትዮጵያ የሰብአዊ መብቶች አያያዝን ለማሻሻል በሚደረገው ትግል የህብረቱን እገዛ በተመለከተም አምባሳደሩ ሰፋ ያለ ማብራሪያ ሰጥተዋል። በእሳቸው አባባል ቤትም ቢሆን የሰብአዊ መብቶችን በተሟላ መንገድ ለማስከበርና ለመንከባከብ ቀላልና በአጭር ጊዜ የሚሳካ አይደለም። ከዚህም በላይ በኢትዮጵያ ውስጥ በመብቶች አያያዝ የሚደረግን ለውጥ ኅብረቱ በባለቤትነት ሊቀሰቅስ ወይንም ወሳኙን ሚና ሊጫወት እንደማይችልም አስገንዝበዋል። የማታ ማታ ለውጡን የሚያመጣው የኢትዮጵያ ሕዝብ ብቻ ነው ብለዋል። እገዛ በማድረግ ግን የሰብአዊ መብቶች አያያዝ የግንኙነታችን ሁሉ መሰረት ነው ብለዋል። ለእኛ የሰብአዊ መብቶች ጉዳይ መሰረታዊ ነገር ነው። ሲጀመርም ለአውሮፓ ኅብረት ህልውናም መሰረቱ ነው። የኅብረቱ መሰረት ምክንያትም ይኸው ነው። ስለሆነም የሰብአዊ መብቶች ጉዳይ ለአውሮፓ የትብብራችን መጀመሪያ ነው። የቀረውን ዓለም የምናይበት መነጽርና ከቀረው ዓለም ጋር የምናብርበት መነሻችንም የሰው ልጆች መብቶች አያያዝ ነው። ከአንድ ዓመት ተኩል ያህል በኋላ በኢትዮጵያ ይካሄዳል ተብሎ ለሚጠበቀው አገር አቀፍ ምርጫ የአውሮፓ ኅብረት የሚሰጠው ስፍራ ከፍተኛ እንደሆነም አምባሳደር ዮሐን በርጉስታም አስምረውበታል። አለጥርጥር የሚመጣው ምርጫ ነፃ ፍትሐዊና ዓለም አቀፍ የነፃ ምርጫ መመዘኛዎችን ያሟላ እንዲሆን ኅብረቱ የበኩሉን እንደሚወጣም አረጋግጠዋል። ይሄ የአውሮፓ ኅብረት በርከት ያለ መዋለንዋይ የሚያፈሱበት ቁም ነገር ነው። ወደ 50 ሚሊዮን ዩሮ የሚሆን ገንዘብ ለሚቀጥለው የኢትዮጵያ ሀገራዊ ምርጫ ሂደት መድቧል። እንደገናም ከሌሎች ባለድርሻዎች ጋር በቅርበት በመተባበር በተለይም ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር አብረን ለመስራት ወስነናል። ታዲያ ይህ ምርጫ በሂደት ላይ ባለው ወይም ላለው የኢትዮጵያ ዲሞክራሲ መፈተኛ መፈተኛ የሚሆን ይመስላል። በእርግጥ ጠቅላይ ሚኒስትሩ መጪውን ምርጫ ለማካሄድ ያለውን ቁርጠኛነት በሚመለከት በተደጋጋሚ በሚያደርጓቸው ንግግሮች ተበረታትቻለሁ። ይሁንና አሁን ለኢትዮጵያ ሕዝብ የሚገባ እውነተኛ የምርጫ ውጤት ይገኝ ዘንድ ተባብረን መስራት አለብን። የአሜሪካ ድምፅ ሬዲዮ ለአምባሳደሩ ከሰነዘራቸው ጥያቄዎች መካከል በኢትዮጵያ የሲቪክ ማህበረሰብ ድርጅቶች ህብረቱ ሊያደርግላቸው የሚያስበውንና የድርጅቶቹ የትኩረት አቅጣጫ ምን እንዲሆን እንደሚፈልግ የተመለከተ ነበረ። የድርጅቶቹን የሥራ ትኩረት በመወሰን ረገድ የአውሮፓ ኅብረት በምንም መልኩ እጁን እንደማያስገባ አምባሳደር በርግስታም በአጽንኦት ነበር ያስገነዘቡት። ለእኛ ዋናውና ትልቁ ቁም ነገር ሰብአዊ መብቶች ሁሉ ዓለማዊ እሴቶች ናቸው የሚለውን አመለካከታችንን ከሚጋሩ ድርጅቶች ጋር አብሮ መስራት ነው ብለዋል። አክለው ግን ዛሬ በኢትዮጵያ ያለው የሰብአዊ መብቶች አያያዝ ከዛሬ ሁለትና ሦስት ዓመታት በፊት ከነበረው እንደሚለይ ተናግረዋል። ስለሆነም በሰብአዊ መብቶች ላይ አተኩረው የሚሰሩ ድርጅቶች ስልታቸውንና ግባቸውን ከአዲሱ ሁኔታ ጋር እንዲስማማ ማድረግ እንደምንኖርባቸው አስገንዝበዋል። አንዳንድ ድርጅቶች ዓላማዎቻቸውን እንደገና ለመበየን የተወሰነ ሂደት መጓዝ እንዳለባቸው ይሰማኛል። ምክንያቱም አንዳንዶቹ ለዓመታት ሲያልሙትና ሲታገሉለት የነበረውን መብት ሳስቡት በእጃጀው ገብቶ እየተምነሸነሹበት ይመስለኛል። ይሄ ደግሞ ከዚህ በኋላ ወዴት ነው የምንሄደው ወይም እንዴትስ ነው የምንሄደው የሚለውን ጥያቄ ያስከትላል። ለእኔ ትልቁ ነገር ተዝናንቶ በመቀመጥ የሚያኮራ ስራ ነው ማለት አይደለም። ከዚያ ይልቅ እነዚህ ለውጦች የማይቀለበሱ መሆናቸውን ማረጋገጥና ተቋማዊ ማድረግ ነው። በኢትዮጵያ ከዛሬ አስር ወራት በፊት የሰብአዊ መብቶች አያያዝ እውነታ ከዛሬው የተለየ ነው። አምባሳደር በርግስታም እንዳሉት በሚያሳዝን መልኩ የሰብ መብቶች ዛሬም በሀገሪቱ ይጣሳሉ። ሰዎች ይገደላሉ፣ አካላቸው ይጎርላል፣ ከቀያቸው የተፈናቀሉት በሚሊዮኖች ይቆጠራሉ፣ ንብረት ይወድማል። ይህ ግን እንደ ተደረገና ከሀገሪቱ ከፍተኛ ችግሮች መካከል አንዱ እንደሆነ በይፋ ይነገራል። ዶክተር አብይ አህመድ የዛሬ አስር ወር ግድም የሹመት ንግግራቸውን ሲያደርጉ መንግሥት የሰብአዊ መብቶች መጣሱን በአደባባይ ተናግረው ይቅርታ ሲጠይቁ ከተገኘው ለውጥ አንዱ ይህ መሆኑን አምባሳደሩ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በአውሮፓውያኑ ዓመት 2019 የመጀመሪያዎች ሳምንታት በትንሹ አምስት የአፍሪቃ መንግሥታት የኢንተርኔት አገልግሎቶችን ለጊዜው ዘግተዋል ለምን ተንታኞች የሚሉት መንግስታቱ የኢንተርኔት አገልግሎቶቹን በጊዜያዊ የሚዘጉት የፖለቲካ ሁከቶችን በማፈን በመሳሪያነት ለመጠቀም ሲሞክሩ ነው የአሜሪካ ድምፅ ዘጋቢ አኒታ ፓውል ከጆሃንስበርግ ተጨማሪ ዘገባ አላት ትዝታ በላቸው ታቀርበዋለች በአፍሪቃ አህጉር ባለፉት ሁለት ዓመታት የኢንተርኔት ተደራሽነት በአሳዛኝ ደረጃ አሽቆልቁሎ ታይቷል። ኢኤክስኤስ አፍሪቃ የተባለው አስጊ ሁኔታዎችን የሚገመግመው ድርጅት ተንታኝ ሮበርት ብስሊንግ ያስረዳሉ። እንደ አውሮፓውያን ዘመን አቆጣጠር በ2018 ዓመተ ምህረት ብቻ አፍሪቃ ውስጥ ሀያ አንድ ጊዜ የኢንተርኔት አገልግሎቶች መቋረጣቸውን ቆጥረናል። በ2019 ደግሞ በመጀመሪያዎቹ ሳምንታት ውስጥ በአምስት ሀገሮች መስተጓጎሉን አይተናል። በካሜሩን፣ በአብዛኛው በዚምባብዌ፣ በኮንጎ ዲሞክራሲያዊ ሪፑብሊክ በምርጫው ወቅት፣ በሱዳኑ ሁከትና ለአጭር ጊዜም ቢሆን በጋቦን የመፈንቅለ መንግሥቱ ሙከራ ተከትሎ የኢንተርኔት አገልግሎቶች ተቋርጠዋል። እነዚህ ከላይ የተዘረዘሩ አምስት የአፍሪቃ አገሮች አንድ በጋራ የሚያግባባቸው ነገር አለ። በሁሉም የፖለቲካ ቀውስ ተፈጥሯል። የኮንጎው የፖለቲካ ለውጥ አቀንቃኝ ሲልቨን ሳሉሲክ የሚኖረው ከሀገሩ ውጪ በስደት ነው። ሉቻ ተብሎ በሚታወቀው በወጣቶች የዲሞክራሲ ደጋፊ ቡድን ያሉ ጓደኞቹ ስለ አጨቃጫቂውና በትርምስ ስለታጀበው ምርጫ የታዘቡትን ለማሳወቅ ብዙ እንደተቸገሩ ገልጿል። ተልእኳቸውን በተፈለገው መጠን አልተወጡም ነው የሚለው የኮንጎ የፖለቲካ አቀንቃኝ ሲልቨን ሳሉስኪ። ያ ግዙፉ ደንቃራ ነው። እርግጥ ከዚያም በላይ ሁልጊዜ የሚነሱ ጥያቄዎችም አሉ። እነርሱም መረጃዎችን ለማስተላለፍ ወይም ለመጋራት ምን ያህል አቅም አለን የሚለው አንዱ ነው። ይህም በራሱ ስጋት አለው። ምናልባት አንድ ሰው መረጃ ሲለዋወጥ ተገኝቶ ከታሰረ ወይም አደገኛ ሁኔታ ውስጥ ከገባ ሌላ ራሱን የቻለ ችግር ነው። ከኢንተርኔት አገልግሎት መቋረጥ በተጨማሪ ማለቴ ነው። በዚምባብዌ ሐኪሞች ለሰብአዊ መብቶች መከበር የተባለው ማኅበር አባል ዶክተር ኤድጋር ሙኒትሲ በበኩላቸው ሲያስረዱ የኢንተርኔት አገልግሎቶች እንዲዘጉ የሚደረገው የመረጃዎችን ፍሰት ለመገደብ በታቀደ ነው ብለዋል። በቅርቡ ሀገሪቱ ውስጥ የኢንተርኔት ተደራሽነት የተቋረጠው መንግስት በነዳጅ ዘይት ዋጋ ላይ ያደረገው ጭማሪ ህዝባዊ ቁጣ መቀስቀሱን ተከትሎ ነው ይላሉ። ዳክተር ኤድጋር ሙናትሲ ሰዎች እንዳይደራጁ ከማገድ ባሻገር የኢንተርኔት አገልግሎቶችን በመቁረጥ ከመገናኛ ብዙሀንና ከዓለም አቀፍ ማኅበረሰብ ጋር የሚደረጉ ግንኙነቶችን መዝጋት አለ። በዚህ ዓይነት ሌሊትም ሆነ ቀን የተደረጉ ክንዋኔዎች አይገለጹም። በተለይ አብዛኞቹ አረመኔያዊ ተግባራት የሚፈጸሙት ጨለማን ተገን በማድረግና የኢንተርኔት ተደራሽነት በሌለበት ወቅት ነው። በዚምባብዌ ለምሳሌ ታዘበህ ከሆነ አብዛኞቹ የሲቪል ማኅበረሰብ መሪዎችና አክቲቪስቶች የሚያዙት ሌሊት በመሆኑ አንዳንዶቹ እስካሁን የት እንዳሉ የሚያውቅ የለም። ብሌሲንግ አህጉሪቱን ከንግድ አኳያም ይገመግማሉ። የአፍሪካ ሀገሮች የኢንተርኔት አገልግሎቶችን ለመዝጋት ብዙም አይቸገሩም፣ አንዳንዶቹ እንዲያውም ኃይል ይጠቀማሉ ይላሉ። አብዛኞቹ የአፍሪካ ቴሌኮም ኩባንያዎች በመንግስት ቁጥጥር ስር በመሆናቸው መንግስትም እንደፈለገ ለመዝጋትና ለመክፈት ይመቸዋል ብለዋል። ተዘግተው የሚቆዩባቸው ጊዜያት ግን ብዙ እንደሚያስከፍሉ ብሌሲንግስ ያስረዳሉ። በአንድ በምጣኔ ሀብት በበለጸገ ሀገር ኢንተርኔት የምታቋርጥ ከሆነ ብዙ እንደሚያከስር ማወቅ ይኖርብሃል። ለምሳሌ እንደ ኬንያ ባለ ሀገር ወጪው በቀን 6 ሚሊዮን 3000 ዶላር ይደርሳል። ኢንተርኔት በመላ ሀገሪቱ እንዲቋረጥ ካደረግህ ይህን ያህል ገንዘብ ያስወጥሃል። አስኪ ሁኔታዎችን የሚገመገመው ኢኤክስኤክስ አፍሪካ የተባለው ድርጅት ተንታኝ ሮበርት ብለሲንግ ሲያብራሩ ኪሳራው የሚከተለው በመረጃ ተለዋጭ ድረገጾች፣ እንዲሁም በኤሌክትሮኒክ አማካይነት የሚገበያዩ ባንኮች ላይ ነው ብለዋል። ከዚህም በላይ ግን ስለ አካባቢው ትክክለኛ መረጃ ለማግኘት በቀውስ ወቅት ከቤተሰቦች ጋር መገናኘት አለመቻል በገንዘብ ላይ ይተመን ይችላል ሲሉም አብራርተዋል። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። እዚህ ግድም ከሚቀርቡ ዘገባዎች አንዱ ምናልባትም ወደ ዛሬው ይመልሰናል። አዳነች ዛሬ ጠዋት ስትወጪ ከቤትሽ አለባበስሽን አልጠየቅም። እንዴት ነበረ? ይቀዘቅዛል። ሰሞኑን በጣም ይቀዘቅዛል፣ በተለይም ዛሬ ትናንትም እንደዚሁ ከሌላ የዩናይትድ ስቴትስ አካባቢዎች ጋር ሲወዳደር ደህና ነው። ሙቀት ውስጥ ያለ ነው የኛ ነው። አንዳንድ ቦታ ላይ በጣም ነው የሚቀዘቅዘው ያስብላል። እና ስለዛ የተዘጋጀ ያለ መሰለኝ። ትክክል፣ አሁን ያልሺው ንጽጽሩንም የሚመለከት ይሆናል። ወደዚያው እናምራ። የምግብና የመጠጦች ማቀዝቀዣ ውስጥ ወይም እንደዚህ አይነት መደበኛ የማቀዝቀዝ መጠን ባለው ክፍል ውስጥ አንድ ሰው ለምን ያህል ጊዜ መቀመጥ የሚችል ይመስሎታል? ያ ሰው እኔ ብሆንስ ብለው ያስቡ። የማቀዝቀዣ ውስጥ መደበኛ የሙቀት መጠን ወይም የቅዝቃዜ ደረጃ ከዜሮ በላይ አምስት ዲግሪ ሴልሽስ ነው። ካልበለዚያም በረዶ ቤት ውስጥ ዜሮ ምናልባትም ከዜሮ በታች አንድና ሁለት ዲግሪ ሴንቲግሬድ ወይም ሴልሽስ ቢሆን ነው በኢትዮጵያ እጅግ ከፍተኛውና አራት ሺህ አምስት መቶ ሀምሳ ሜትሮች ላይ የሚገኘው ራስ ዳሽን ተራራ አሁን በዚያ ሰዓት ላይ ያለው ሙቀቱ ከዜሮ በላይ ሶስት ዲግሪ ሴልሲየስ ነው። ዛሬ ከማለዳው አስራ ሁለት ሰዓት ላይ ከዜሮ በታች አምስት ዲግሪ ተለክቷል። እንዲያም ሆኖ ተራራው ጫፍ ላይ የበረዶ ብናኞችና መሬቱም ላይ የበረዶ ቅርፊቶች ይጋገራል። ይበርዳል። በጣም ይበርዳል። እንግዲህ የደብረሲናን የአርሲን ብርዶች ለሚያውቅ ብርድ ማለት ምን ማለት እንደሆነ ይገባ ይሆናል። ሰሞኑም በመካከለኛው ምዕራብ ዩናይትድ ስቴትስ ግዛቶች እየታየ ያለው የቅዝቃዜ መጠን ግን ስለ እንደዚያ አይነት ብርድ ወይም ቆፈን አይደለም የሚናገረው። ኢትዮጵያ ውስጥ እጅግ ቀዝቃዛ ናቸው ከሚባሉ አካባቢዎች ወይም ቀደም ብለን ካነሳነው የምግብ ማቀዝቀዣ በረዶ ቤት እስከ አርባ ጊዜ የቀዘቀዙ ሆነው ተገኝተዋል። የሰሞኑ የአሜሪካ ሰሜን ግዛቶች በመቶ ዲግሪ ሴልሸስ እየፈላ ያለ ውሃ አየሩ ላይ ሲረጭ በሰከንድ በሚቆጠር ጊዜ ውስጥ ወደ በረዶነት ይለወጣል። ለመገመት እንኳን ሳያዳግት አይቀርም። በእንደዚያ ያሉ የአየር ሁኔታዎች ውስጥ እስከ አስራ አምስት ደቂቃ ለሚሆን ጊዜ አንድ ሰው ውጭ ከቆየ ሳንባው ለአደጋ ሊጋለጥና ወዲያውንም ሊሞት ወይም ሊያርፍ ይችላል። ወይም የአካል ክፍሎቹ ጨርሶ ቀዝቅዘውና ደንድነው እስከ መቆረጥ ሊደርሱ ይችላሉ። በመሆኑም በኤሊኖይ፣ በሚኒሶታ፣ በኦሃዮ፣ በሰሜን ዳኮታ፣ በደቡብ ዳኮታ፣ በዊስከንሰን፣ በሚሽጋን በርካታ አካባቢዎች የሙቀቱ መጠን ሙቀት የሚለው ቃል እንዲህ ባለው ሁኔታ ሳያደናገር አይቀርም። ለሁሉም ግን በአካባቢው የተለካው የሙቀት መጠን ከዜሮ በታች ከ30ና 40 ዲግሪ ሴንቲግሬድ በመውረዱ ግዛቶቹ የአስቸኳይ ጊዜ አዋጆችን ደንግገዋል። ትምህርት ቤቶችና በብዙዎቹም መስሪያ ቤቶች ዝግ ሆነዋል። እንግዲህ ያለፉት ጥቂት ቀናት የአየር ሁኔታ እስካሁን መቅጠፉ የተረጋገጠውን የአስራ አንድ ሰው ህይወት ጨምሮ በሰው ህይወት፣ በጤናና አካል ላይ እያደረሰ ካለው ቀጥተኛ ጉዳት በተጨማሪ የበረከቱ የመንገድ ላይ አደጋዎችንም እያስከተለ መሆኑ እየተስተዋለ ነው። ዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድና ኒውዮርክን የመሳሰሉ ምስራቃዊ ግዛቶችም ከዚህ የአርክቲክ ክበብ ወጀብ አላመለጡም። ሰሞኑን በነኚህ አካባቢዎች ከዜሮ በታች እስከ አስር እና ከዚያም በታች ቅዝቃዜ እየተስተዋለ ያለባቸው ቦታዎች በርካቶች ናቸው። እሺ እንግዲህ አዳነች የአየሩ ቅዝቃዜ ምናልባትም ሰውንም እንዲበርደው እንዳላደረግን ተስፋ አድርጋለሁ። አይ በነገራችን ላይ ስለ ራስ ዳሽን ስታነሳ እኔ አይቼዋለሁ፣ አውቀዋለሁ። ራስ ዳሽንን ላይ ሁሌ በረዶ አለ። ሁሌ በረዶ በረዶ ደንበኛ እዚህ ሀገር እንዳለው የሚገርመው ግን እንደኛ ለብሶ ሳይሆን እዛ አካባቢ የሚኖሩት አርሶ አደሮች የሆነ ቆዳ ነገር ከላይ ደረብ አድርገው ጫማ ደንበኛ ጫማ አይደለም ይሄ አገርህን ወቅ የሚባል ከጠፈር አይነት የሚሰራ እሱን አድርገው ነው እዛ የሚኖሩት፣ እና የሚገርም ነው ተፈጥሮ መቋቋም እንግዲህ ከአካባቢው ጋር የተላመደ የኑሮ መንገድ ትከታያለች። መሆኑ ነው መሰለኝ በጣም ነው የሚቀዘቅዘው። መልካም በተከታዩ ስርጭት ወደ ወሎ እንሻገራለን። በደቡብ ወሎ ዘን ወሮ ኢሉ ወረዳ ስር የሚገኙት የካቤና ለጎጎራ አካባቢ ነዋሪዎች የካቤ የቀድሞ ወረዳነት ተመልሶልን ራሳችንን ማስተዳደር አለብን የሚል ጥያቄ አቅርበዋል። ጥያቄውን ተከትሎም የወሮ ኢሉ ወረዳነት ሊታጠፍ ይችላል የሚል ጭምጭምታ በመሰራጨቱ በወረዳው ውጥረት ነግሶ ቆይቷል ውጥረቱ አመራሮችን ከስልጣናቸው አሰናብቶ ግጭቶችን እስከ ማስተናገድም የደረሰ ነበር ይለናል። ከሁሉም የሚልቀው ግን ይላሉ፣ ቅሬታቸውን ለአሜሪካ ድምፅ የገለጹ የአካባቢው ነዋሪዎችን ገልጦ የጻፈው ወይም ያደረሰን መስፍን አራጌ፣ ከሁሉም የሚልቀው የመንግስት መዋቅሩ ከስድስት ወራት በላይ መደበኛ ተግባሩን እያከናወነ ባለመሆኑ ለከፋ ችግር መዳረጋችን ነው ብለዋል። የዞኑ አስተዳደር መንግስታዊ መዋቅሩ እንዲቀጥል ማድረጉን ቢያስታውቅም የወረዳው ነዋሪዎች በአንድ በኩል መዋቅሩ በተጠናከረ መልኩ ስራውን እየሰራ አለመሆኑን ይናገራሉ። በሌላ በኩል ደግሞ አዲስ የተቋቋመው መዋቅር አይወክለንም የሚለዋሉ መስፍን የካቤን ታሪካዊ ዳራ እያጣቀሱ ከቀዳማዊ አጼ ኃይለስላሴ እስከ ደርግ ዘመን የነበራትን ደረጃ እያወሱ ወረዳነታቸው እንዲመለስ ጥያቄ የሚያቀርቡት የካቤ ለጎጎራ ወረዳ አስመላሽ ኮሚቴ ሰብሳቢ አቶ አሊ ሞዬ ናቸው። ለጎጎራ የሚባለው አካባቢ በንጉሱም ዘመን በደርግም ዘመን የወረዳነት የአስተዳደር እርከን ተሰጥቶት በሁለቱ መንግስታቶች ሲያገለግል ቆይቷል። ወረኢሎ የሚባለው ደግሞ በአውራጃነት ማለት ነው። ለጎጎራን ጨምሮ እነጃማን እነ ለጌሄዳን ሲያስተዳደር የነበረ ከተማ ነው። በኢህአደግም ስርአት ሰማኒያ አራት እና ሰማኒያ አምስት የሽግግሩ ወቅቶች ጊዜም በወረዳናት አስተዳደሩ ሲሰራ ቆይቷል። ከሰማኒያ አምስት ጀምሮ እንግዲህ የእኛ ወረዳ ታጥፎ የወረዳ መቀመጫው ነገ ጎራ ከአቤ መሆኑ ሲገባው ወሬሉ ከተማ እንዲሆን ተደርጓል። ጥያቄው ከታሪካዊ መሰረትነቱ ባሻገር ህዝባዊ ፍላጎት የተስተዋለበት ቢሆንም ተገቢውን ምላሻ ለማግኘታቸውን ሰብሳቢው ይናገራሉ። ከዞን ከክልል እስከ ፌዴሬሽን ምክር ቤት የተሄደበት ሁኔታ ነው ያለው። ያም ሆኖ ግን እስካሁን ምላሹ አልተገኘም። የካቢኔ ወረዳነት ጥያቄ በሙሉ ልብ እንደሚደግፉት የሚናገሩት ደግሞ የወራይሉ ከተማ ነዋሪው አቶ ስንታየው አሰፋ ናቸው። የወራይሉ አካባቢ ህዝብ የካቢኔ ወረዳ ጥያቄ ወረዳ ቢሰጣቸው እንደግፋለን። ውዝግቡ የካቤ የወረዳነት ጥያቄ ወረይሉን ከወረዳነቱ አንስቶ ወደ ካቤ ሊያዞር ይችላል የሚል ጭምጭምታ በሰፊው መናፈሱን ተከትሎ የተፈጠረ መሆኑን የደቡብ ወሎ ዞን ዋና አስተዳዳሪ አቶ እሸቱ የሱፍ ያስረዳሉ። የወረይሉንም አካባቢ ህዝብ አዋይተናል። የካቤ የወረዳ መሆን ጥያቄ የእኛም ጥያቄ ነው ይላል ወረይሉ ራሱ። ስለዚህ ሁለቱ ህዝቦች በወረዳው መመለስ ጉዳይ ላይ ልዩነት የላቸውም፣ ባይሆን የወረዳ አንስተን ካቤ እንሆናለን የሚለው ነው እንጂ ወረዳው መመለስ አለበት ብሎ ይሞግታል ማለት ነው። የወረዳ አካባቢ አዲሱ የለውጥ እንቅስቃሴ አሁን ሲሆን ደግሞ የካቤም የወረዳነት ጥያቄ አዲስ መልክና አቅጣጫ ይዞ ቀረበ። ለውጡ ሂደት በሀገር ደረጃ ተግባራዊ መሆን ሲጀምር የዚህ አካባቢ ህብረተሰብ ምሬቱ የከፋ እና የተገፋ ህብረተሰብ ስለነበር ቀደም ብሎ እንደውም ከሰኔ አስር አካባቢ ጀምሮ ለወረዳው መንግስት አንገዛም መወረዳችን ሊመለስ ይገባል በሚል የተለያዩ ጥያቄዎችን ማቅረቡን ተከትሎ ከሀምሌ ሀያ ዘጠኝና እስከ ሰላሳ ባሉት የክልል አጥኚ ቡድን መጥቶ ማጥናቱን ተከትሎ አጥንቶ ምላሽ ሊሰጥብን ነው፣ ጥያቄያቸው ሊመለስ ነው በሚል አስተሳሰብ ወረይሉ ከተማ ላይ ያሉ የወረይሉ ከተማ አስተዳደር ነዋሪዎች አካባቢ ተኮር በሆነ አገላለጽ የእኛን አካባቢ የአመራር አካላቶች ቤታቸውን አፍርሰው ንብረታቸውን አቃጥነው አውድመው አስወጥተዋቸዋል። ግጭቱ በጋብቻና በትውልድ አንድ ሆኖ በኖሩ ህብረተሰቦች መካከል መቃቃርን አስከትሏል የሚሉት የወረይሉ ከተማ ኗሪው አቶ ስንታየው ድርጊቱንም አግባብ አይደለም ይላሉ። ድርጊቱ እንደተፈጠረ የተወሰኑ ቤት ምናምን እንደዚህ እንደዚህ የመሳሰሉት ነገሮች የፈረሱ ነገሮች ስለነበሩ እሱን እናወግዛለን። ትክክል አልነበረም። መሆን አልነበረበትም። እኛ አጥፍተን ከሆነ ገለተኛ አካል መሀል ይግባና እንክሳለን። እነሱ ደግሞ አጥፍተው ከሆነ ሊክሱን ይገባል። ስለዚህ መንግስት መንፍረት አለበት። ልማቶች ወደኋላ እየቀሩ ነው። ስለዚህ ማንኛውንም ነገር የሚቀመጥ ነገር የወራ ይሉ ከተማ ወይም ወራ አካባቢ ይቀበላል። በሁለቱ አካባቢዎች በተፈጠረው ውጥረት ምክንያት መንግስታዊ መዋቅሩ ተገቢውን አገልግሎት እየሰጠ አይደለም። የንግድ እንቅስቃሴዎች ተዳክመዋል። የመሰረተ ልማት ዝርጋታዎች ተስተጓጉለዋል። አፋጣኝ መፍትሄዎች ካልተወሰዱ ወረዳውን ካለበት የደህንነት ቁልቁለት ወደ አዘቅት ሊያሸጋግረው ይችላል የሚሉ ስጋቶች መንጸባረቅ ጀምረዋል። የወራሂዱ ህዝብ ካቢ አካባቢ ሄዶ ገበያ መገቢ ቤት አይችልም። የካቢ አካባቢ ደግሞ ወራሂዱ ሄዶ መጥቶ መገቢ ቤት አይችልም። እነዚህ ግብይቶች በሚቋረጡበት ጊዜ ንግድ ነግዶ ልጅ የሚያስተምር ኑሮውን የሚመራ ማህበረሰብ እንዳለ። ስለዚህ በዚህ ሁኔታ የንግድ እንቅስቃሴው ተዳክመዋል። ትምህርት ቤቶች and yeah, hat አገልግሎት በተገቢ መንገድ እየሰጡ አይደሉም። በነገራችን ላይ ይሄ ችግር በመፈጠሩ ወደ ትምህርት ቤት መግባት ያለባቸው ተማሪዎች አልገቡም እስካሁን ድረስ። የተመዘገቡትም ተማሪዎች ስራ የጀመሩትም ትምህርት ቤቶች በትክክለኛው መንገድ ትምህርት እየሰጡ ያሉበት ሁኔታ አይደለም። ምክንያቱም አመራር ሙሉ በሙሉ አልተተከለም፣ መረጋጋት የለም። መረጋጋት በሌለበት ደግሞ ትምህርት ቤቶች ሰላማዊ የሆነ የመማር ማስተማር ሂደት ስለማያካሄዱ ማለት ነው። ጤና ጣቢያ ወላዶች በተገቢ መንገድ የአምቡላንስ አገልግሎት እያገኙ አይደለም። ምክንያቱም አካባቢ ሰላም ስላልሆነ የጤና መድኅን አገልግሎት ህብረተሰቡ እያገኙ አይደለም። የዞን ዋና አስተዳዳሪ አቶ እሸቱ ግን ፈለገው ደረጃ ባይሆንም ወረዳው አመራር አልባ የሚያስብለው ደረጃ ላይ አልደረሰም ነው የሚሉት። በአዲስ መልክ የማጠናከር ስራም መከናወኑን ይጠቅሳሉ። አሁን ወረዳው አመራር አልባ ነው ማለት አይቻልም፣ አመራር እየሰጠ ነው የሚነሳው ነገር ምንድ ነው? ለጎጎር አካባቢ እዛ ሄደን አመራር መቀበል አንፈልግም፣ አገልግሎት ማውሰድ አንፈልግም፣ በዚ ካልመለሳቸው ልን ወደዛ ሄድም የሚል ቅሬታ እና የልዩነት ሀሳብ አላቸው። የካቢ ወረዳ አስመላሽ ኮሚቴ ሰብሳቢ ችግሩ ወቅታዊ ምላሽ አለማግኘቱ በወንድማማች ህዝቦች መካከል መቃቃርን አስከትሏል ሲሉ፣ የዞን ዋና አስተዳዳሪ ግን እንደ መንግስት አስፈላጊው ስራዎች ሲሰሩ መቆየታቸውን ይናገራሉ። የወረይሎ ወረዳ ነዋሪዎችም በሽምግልና ጉዳዩን ለመፍታት ጥረት መደረጉን ያስታውሳሉ። ሁለቱ ህዝብ የተዋለደ የተዛመደ እንደሆነ የሚካድ አቅ አይደለም። ችግሩን የፈጠረው የዞን የክልል መንግስቶች መፍታት አለመቻላቸው እዚህ ግባ የማይባል መልስ ባለመስጠታቸው ምክንያት ነገሮች እየተካረሩ ሄደዋል። ግጭቱን ለመፍታት ውይይቶች በሁለቱም ወረሉም ላይ ካቤም ላይ ውይይቶችን አድርገናል። ከሁሉም ህብረተሰብ ክፍል የተውጣጣ የመንግስትን አቋም በግልጽ አስረድተናል። ወረዳ ለመመለስ በአሁኑ ሰዓት ብዙ ጥያቄ ነው ከየአካባቢው እየቀረበ ያለው። ለክልሉ በክልላችን በርከት ያሉ አካባቢዎች ናቸው የወረዳ ጥያቄ ያላቸው። ይህንን ለመፍታት ደግሞ ያው በጀትም ይጠይቃል። በጣም የመሰረተ ልማት ትተን መንገድ ትተን ትምህርት ቤት ትተን ጤና ጣቢያ ትተን ሌሎችም ልማት ያለባቸውን ነገሮች ትተን ነው ወረዳ ምንከፍተው። አንድ ወረዳ ስንከፍት በርካታ የሰው ሀይል እንቀጥራለን ኢንፍራስትራክቸር እናሟላለን፣ ቢሮ እንገነባለን፣ መንግስት ሰራተኛ እንቀጥራለን። ይሄ ሲሆን ምን ሰራቸውን የልማት ስራ ስለሚያስተጓጉል በአሁኑ ሰዓት ይህንን ወረዳ የመመለስ ጥያቄ አልመልስም ብሎ የክልሉ መንግስት ቁርጥ ያለ ውሳኔ ሰጥቷል። በወረዳው የተፈጠረው ውጥረት ወረዳውን በጀት አልባ አድርጎ ለሁለት ሩብ ዓመታት አዝልቋል። ውጥረቱ አንዴ ሞቅ አንዴ በረድ ሲል ቆይቷል። በመጨረሻም ሕዝባዊ ውይይት ተደርጎ በቅርቡ አመራርን በማሟላትና በጀትን በማጽደቅ ወረዳው መደበኛ ተግባሩን እንዲያከናውን አቅጣጫ ተሰጥቷል። በጀትም አልጸደቀም ነበር ከአሁን በፊት በሁለቱ ልዩነት በጀትም ጸድቋል። አመራሩም በተወሰነ ደረጃ ሁሉም ባይሆን የተወሰኑ አሁን ቅርብ ጊዜ ምክር ቤቱን ተጠርቶ አምሳ ሲደመር አንድ ፐርሰንት በላይ እስክል ስለተገኘ ምክር ቤቱ በጀትንም አጽድቋል፣ አመራሩንም ሰይሟል። ዋና አስተዳዳሪው ይህን ይበሉ እንጂ የካቤና የለጎጎራ አካባቢ ቀበሌ ጉባኤተኞች የሌሉበት ውይይት ብቻ ሳይሆን በተጽዕኖ እየተካሄድ ነው ሲሉ የወረዳው አስመላሽ ኮሚቴው ሰብሳቢ ቅሬታቸውን አቅርበዋል። የለጎጎራ አካባቢ ካቤና ዙሪያ አካባቢ ያለው ቀበሌ ጉባኤተኛ አንድም አልሄደም። ነገር ግን የካቤ አካባቢ ጉባኤተኛ ሆነው ወረኢሉ ከተማ በመንግስት ስራ ላይ የተቀመጡት ጭምር በፖሊስ እየተገደዱ በአፈሙስ እየተገደዱ ሄደው እንዲወስኑ የተደረገበት ሁኔታ ነው ያለው በጀት የጸደቀው አዲስ የተቋቋመው መንግስት የመንግስት የወረዳ መንግስት መዋቅር የተቋቋመው በዚህ ልክ ነው። የላይኛው አካባቢ ጉባኤተኛ አንድም ሰው መሄድ አልቻለም። ግን ለምንድን ነው ያልተገኘው? የላይኛው አናምንበትም። እንደዛ ነው እንግዲህ ታዲያ አዲስ በተቋቋመው አመራር ላይ ያላችሁ አቋም ምንድን ነው? ተመረጠውንም የወረዳ መንግስት መዋቅር አንቀበለውም። የጸደቀውንም በጀት አንቀበለውም። የዞን ዋና አስተዳዳሪ ግን ጥያቄዎች በህግ ጥላ ስር ውለው ህጋዊ ምላሽ ማግኘት አለባቸው ባይ ናቸው። መንግስት ለመሆን መንግስት ማፍረስ አይጠይቅም። መንግስት ለመሆን መንግስት እንዲኖር መፍቀድ አለባቸው። ህግ ሲከበር ነው መንግስት መቆም የሚችለው። በህገ ወጥ መንገድ ወረዳ ማስመለስ አይቻልም። ወረዳ የመመለስ ጥያቄውም በዚህ አመት እና በቅርቡ አልመለስም ስላለ የክልሉ መንግስት፣ ሌላ ጊዜ ሲመቻችለት ነገሩን አጥንተው በብቃት አይቶ ሁኔታውን ግራና ቀኝ አይቶ ሊመልስ ይችላል። በአማራ ዴሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ የፖለቲካ ዘርፍ ምክትል አማካሪ አቶ ከፍ ያለው ሙላቴ በሚሰጡት አስተያየት ዘገባዬን ላጠናቅ። አመትም በዛን በዚህ ፓርቲ እንደ ፓርቲ እስከሚቀጥለው ምርጫ ድረስ ከህዝብ ኮንትራት ወስደዋል። አለው አቅም ነው አካባቢ የሚያስተዳድረው መንግስትም በዚህ ልክ ተዋቅሯል፣ እና የተዋቀረን መንግስት አሁን ፍጥን ያለ የመንግስታዊ አገልግሎት አልተመቸንም ከተባለ ይህ ህጋዊ የሆነ መንገድ ነው፣ ጥያቄ ለመንግስት መቅረብ ያለበት። መንግስት ደግሞ ይህን ጥያቄ መቀበል ካልቻለ ባለው እንትን እየቀጠል ነው እየተገለገል መቀጠል መቻል ያለብን እንጂ መንግስት ይህንን እንትን መመለስ ካልቻለ እኛ የሀይል አማራጭ ወስደን በራሳችን ከአንድ ወረዳ ተገንት ላይ የራሱን መንግስት ማቋቋም አይችልም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን ለዘገባው እናመሰግናለን። አሁን ባህልና ማህበረሰብ ይቀርባል። ባህልና ማህበረሰብ እንግዲህ አንተ ነው ነህ የምታቀርበውና መስቴ እንግዲህ ነገር ምንድን ያዝከ? እሺ አመሰግናለሁ አዳነች። ባለቤት ሲገኝ እንላለን ሁል ጊዜ አጠገብ ካለ በምናስተናግድበት ጊዜ፣ ባለፈውም ከአንቺ ጋር ነበረ የደረሰኝ በአስተናጋጅነቱ ሙናዬ እንዳበበ። ሙናና አበበ በሚል ርዕስ በረከት ሉልሰገድ በእንግሊዝኛ ቋንቋ በደረሰችው የሕፃናት መጽሐፍ ዙሪያ የተጀመረ ወግ ነው። ሙናና አበበ በሚል ርዕስ ሁለቱንም ቀደም ብዬ እንዳሰማሁት በአማርኛ ወደ አማርኛ ከተመልሰው መጽሐፏ ትርካዎችም በመጠኑ ብድግ ብድግ እያደረግን እንጫወታለን። ሳምንት ልባት ካደረግልበት ነው ታዲያ የምንነሳው። አበበን በልጅነት ዘመኑ አበበ ቢቂላ መሆኑን ልብ በሉ። በልጅነት ዘመኑ ብዙ ዘመናት ወደኋላ ሄዳ ሙና ስታገኘው ነው የሚጀምረው። በረከት ልጅ እያለ አስራ ሁለት ዓመት እያለ ነው የምታገኘው እና የዛን ጊዜ እንኳን ታታሪነቱን ታያለሽ ከብት ስሞ ትምህርት ቤት በእግሩ ሲሄድ ምንም እንደማይደክመው እሷ እንኳን ትንሽ ተጉዛ ደከመኝ ምናምን ስትለው እሱ በቃ ምንም ይሄ ድካሙ ሳይሰማው ያለው ታታሪነትን እንድትገነዘብ ፈለጉኝ ትልቅ ሰው ሆኖ ሳይሆን በልጅነቱ ያለውን ማለት ነው ጥያቄ ደግሞ ይህንን ስላበዙ ይቅላል ለመጻፍ እውነት ለመናገር እንዳልኩ ልጅ እያለው ይሄ የሮሙ የቶኪዮ ኦሎምፒክስ ማሸነፉ ምናምን ነበረ ብዙ ማቅሬ ነበረው እና ብዙም ማላውቃቸው ነገሮች ነበሩ። ለምሳሌ ላቶ መወለዱ ከስዊድናዊ አሰልጣኙ ጋር የነበረው ራሱ እና ከሱ ጋር እንዴት እንደሰለጠኑ ያለውን ታሪክ አላውቅም ነበረ ይሄ ማሸነፉ ምናምን ነበር ማቅ። ሌላኛው ደግሞ እኔ ራሱ እንደ ትልቅ ሰው ያላወቅኩት ነገር ቢኖር ይህ መኪና አደጋ ካጋጠመ ወዲህ ያለውን ያሳለፈውን ሕይወት አላውቅም ነበረ እና እሱ ራሱ ለልጆች እንዴት በጣም ጥሩ ይሆናል ብዬ ማቅረብ ፈለኩኝ። ምክንያቱም ከመኪና አደጋ ራሱ ካጋጠመ ወዲህ ዶግ ስሌዲንግ ውድድር ነበረ፣ የውሾች ውድድር። እሱን እንዳሸነፈ መንፈሱ ጠንካራ እንደነበረ በሞና አይን ለልጆች እንዴት ተላለፍ ፈለግኩኝ በዛ መሀል ነው በሶስት ምዕራፎች ተከፋፍሎ ያለው ማለት ነው። የመጀመሪያው ምዕራፍ ከሱ ትንሽ ልጅ እያለ አስራ ሁለት አመት እያለ ታገኘዋለች። ሁለተኛው ምዕራፍ ሮምኖም ዚክ ያሸንፍ ትገኛለች፣ አሰልጣኙንም ኦኒንም ታገኘዋለች። ሶስተኛው ደግሞ ከመኪናው አደጋ ወዲህ ያለውን የመንፈስ ጥንካሬ ትገነዘባለች፣ ትማራለች ነው ግሩም ነው በትረካው በደንብ የሚያስደምምነው ታዳጊዎች ምናልባትም የተጻፈላቸው በዚህ በዩናይት ስቴትስ የሚኖሩ እዚህ የተወለዱና እዚህ ያደጉ ህጻናት በእንግሊዝኛው የሚቀላቸው የእንግሊዝኛውም የማንበባቸውን ያህል የአማርኛውም ቅጂ ኢትዮጵያ ለሚገኙ ህጻናት እየተተረጎመው ጥሩ አተራረክ ታሪክንም በጨዋታና በሚያጓጓ መልኩ የሚያስተምር ይመስለኛል። በረከት ከመጽሐፍ እንዲሁም አንዳንድ ታሪኮችን እስኪ ለመተረክን ሞክረው ቀደም ብለሽ እንደነገር ሺው ሙና አያቷ ታሪኩን ሲተርኩላት ስለ አበበ ቢቂላ መሆኑን ስታውቅ ቅድም ያልሻቸውን ሁላችንም የምናውቃቸው ብለሻል፣ ብዙዎቻችን የምናውቃቸው አበበ በሮምና በቶኪዮ ያሸነፋቸውን እና የወርቅ ሜዳሊያ ያገኘባቸውን አውቃለሁ ስትል፣ እሱ ብቻ አይደለም እኔም ነግርሽ ከመጀመሪያው ታሪክ ጀምሮ ነው ይላሉና አበበ ቢቂላ የተወለደው ነሐሴ አንድ ቀን 924 ዓ ም ቅድም ጠቅሰሻታል ከተማዋን ጃቶ ውስጥ ነው ብለው ትረካ ሲጀምሩ እንቅልፍ እንደወሰዳት ትናገራለች። ምትሃታዊ የሚመስል የተለየ ኃይል የሚያጓጉዘውን ስሜት እንዲያመጣ እንዴት አድርገሽ እንደተረክሽው መጽሐፉን በጨረፍታም ቢሆን እንዲያዩት ለማድረግ ያህል ነው። ከትረካዋ ውስጥ ያዳመጥኩትና ማስታውሰው ይህችን አረፍተ ነገር ብቻ ነው። ምክንያቱም ወዲያው ጭልጥ ያለ እንቅልፍ ወሰደኝ። ከእንቅልፌ ስነቃ ጨለማ ክፍል ውስጥ ብቻዬን ነኝ። በበሩ ቀዳዳ ሾልኮ የሚገባ ደማቅ የፀሐይ ብርሃን ይታየኛል። በተጨማሪም ከውጪ እምቧ የሚል የላሞች ድምፅ ተሰማኝ። ይህን የላሞች ድምፅ ስሰማ ነገሮች ሁሉ ድብልቅልቅ አሉብኝ፣ ምክንያቱም እኛ ከብቶች የሉንም። ከመኝታዬ ተነስቼ መብራቱን ለማብራት ሞከርኩ። ማብሪያና ማጥፊያውን ብፈልግ ላገኛ አልቻልኩም። በእጅ የምዳስሰው ነገር ሁሉ የጭቃ ግድግዳ ብቻ ሆኖ አገኘሁት። ምን አይነት ክፍል ውስጥ እንዳለው ለማወቅ በዓይኖቼ አካባቢዬን ማማተር ጀመርኩ። ከተኛውበት የእንጨት አልጋ ሌላ ምንም ነገር ያለ አይመስልም። ከበጎች ጸጉር የተሰራ እንደ ብርድ ርብስ የሚያገለግል ደበሎ እግሮቼን ሸፍኖታል። ሆዴ ተሸበረ፣ እጆቼ ክፉኛ ይንቀጠቀጡ ጀመር። አባዬን እናቴን እናቴንና አባቴን ተጠራው፣ ግን ማንም አቤት ያለኝ አልነበረም። ይህ መቼም ህልም መሆን አለበት አልኩ ለራሴ እያንሸኳሸኩ። መላመቴም መላምቴም ትክክል ይሁን አይሁን ለማወቅ በትንሹ መዳፌን ቆነጠጥኩ። የቆነጠጥኩት መዳፌ ትንሽ አመመኝ። ወይኔ ጉዴ፣ ህልም አይደለም ማለት ነው አልኩኝ ለራሴ። በፍርሃት በጭንቀት ብዋጥም እንደምንም ብዬ ከተኛሁበት ደረቅ እንጨት አልጋ ላይ ለመነሳ ሞከርኩ። የልቤ ምት ድው ድው ሲል ይሰማኛል። እንዲህ እያለች ነው በዛ ሀሳብ ጎዳና የምትሄደው። ይህን አይነት ትረካ ከዚህ ቀደም ላልጻፈ ሰው የልጆች ታሪክ መጽሐፍ መጽሐፍ በራሱም ከባድ ነውእና በልጆቹ ቦታና ጊዜ ውስጥ ማለፍን ይጠይቃልና የቱን ያህል ቀላል ነበር ልልሽ አልችልም። የቱን ያህል ተሳካልሽ? እንዴት ተቻለሽ? መጀመሪያ እንድጽፈው እንደጠቀስኩት ከሱ ነበረ። አበበ ቢቂላ ላይ እየተረከው ነበር እና እሱ በጣም ብዙ አልሄድኩበትም። እና ደግሞ አንድ ታላቅ ሰው ጀግና፣ ምናምን ስታስብ ትንሽ ይከብዳል አይደል? እሱ አበበ ቢቂላ እንደዚያ አደረገ ወይ አበበ እኔ አበበ ቢቂላ ምናምን ብሎ ለመጽሐፍ ከበደኝ። እንደዚያው በጣም ታላቅም ጀግናም ሰው ስለሆነ ለትንሽ ለፈጠራው ስራ ለእኔ ከበድ ያለ ነበረ። ግን ከሷ ከሷ እንደ ሙና ስተርከው ግን ቀለል ያለ ነው። አንድን ሰው እያየኸው ሲራመድ ወይ ሲሮጥ ምናምን እያየኸው ሲሆን ለእኔ እንትኑ ሂደቱ ቀለል ያለ ነበረ። መጀመሪያ ስትጽፈው ለልጆች እንዴት ይሆናል? በጣም ለትንሽ የሆኑ ልጆች ላይ ማንበብና ለምሳሌ ከዘጠኝ ዓመት እስከ አስራ ሁለት ዓመት ያሉ ልጆችን እንዴት መያዝ እንደሚችል አንዳንድ አንዳንድ ጥናቶች አደረግሽ? ጥናቶች አደረግኩኝ ምዕራፉን አንድ ምዕራፍ እጽፍና ወይ ለአንድ ብዙ ህት ልጆች አሉ የእህቶቼ ልጆች አሉ ምናምን እና ምዕራፉን አንድ ጽፍና እንዴት እንዴት አገኛችሁት፣ እንዴት እንደዚህ ሆነ የቲንጋው ጋር ይሻሻላል ምናምን በሚለው የነሱን ከነሱ ሲያነቡት እንዴት ምን እንደፈጠረባቸው ቃላቶች አመራረጡ ምናምን ላይ እንዴት እንደነበረ ከነሱ ለመረዳት እችያለሁ። እንዳልኩ፣ እኔ እኔ ለመጀመሪያ ጊዜ ስለነበረ ከዚህ በፊት ልምድም የነበራቸው ኤዲት ያደረጉ ሰዎች ነበሩ የልጆች መጽሐፎች፣ እና እነሱም በጣም ረድቶኛል። በዚህ ምስጋናው ላይ የተጠቀሰችው ኤዲተሬ ካትሊን አለች እና እሷ በጣም ረድተኛለች። እዚህ ጋር እንደ ወርዱ ለልጆች ሲሆን እንደዚህ ቢሆን ምናምን በመሳሰሉት ነገሮች በጣም አግዛኛለች። የመጀመሪያም የልጆች መጽሐፌ እንደመሆኑ መጠን እርዳታ አግኝቻለሁ። በቀላል ትረካ በዚያ እድሜ ያሉ ልጆች የሚረዱትና የሚያጓጓቸውን መሳል ከቋንቋም በላይ ችሎታ ይጠይቃል። የልጆችን ስነ ልቦና ማጥናትና መረዳትም የሚጠይቅ ይመስላል። ጥሩ የስነ ጽሁፍ ሰው መሆን አንድ ነገር ነው። ቅድም እንዳልሽ ደግሞ ለእነሱ በሚስማማ መልኩ ለመተረክ መቻል ሌላ ትልቅ ስራ ነውና እስኪ አሁንም በጀመርሽው ገፋ አድርገሽ አስረጂን። ወደዚህ ሀገር ከመጣሽ እንደነገርሽኝ ስምንት ዓመት ነው። ወደዚህ ወደ ዩናይት ስቴትስ ከመጣሽ የሁለተኛ ደረጃ ትምህርትሽን በማጠናቀቅ ላይ ሳለሽ ነው የመጣሽው። እዚህ ሀገር ከህጻንነትሽ ስላልኖርሽ አስራ አንደኛ ክፍል ሆነሽ መጣሽ። የሁለተኛ ደረጃ ትምህርትሽን አጠናቀሽ ወደ ከፍተኛ ትምህርት ገባሽ። ባህሉንም ማወቅ ይጠይቃልና የኢትዮጵያን ብቻ ሳይሆን የሚጻፍበትንም አገር ባህል ቅድም ስለ ኤዲተርሽ ገልጸሽልናል። ከቋንቋ ባሻገር ነገሮችን የሚመለከቱበትንም መመልከት ይጠይቃል እና እሱስ ላይ እንዴት ነበረ? የትን ያህል ቀለለሽ? ሙና ኤንድ አበበ ከሙና እና አበበ ደራሲ በረከት ሉል ሰገድ ጋር የጀመርነው ቅንብር አላበቃም። አድማጮች፣ ወደ አማርኛ የመለሰው ይልማ ተፈሪ ነው። ትረካውም ይቀጥላል በሚቀጥለው ሳምንት ነው። ታዲያ ለአሁኑ ግን ደራሲዋን በረከት ሉል ሰገድን ለጊዜው አመሰግናለሁ ጊዜ ስጥልኝ። አድማጮች፣ አሁን የፕሮግራም ማሳሰቢያ የኢትዮጵያ ኢኮኖሚ ትስስሩ ያው በድሮ የሶሻሊስት ኢኮኖሚ የፖለቲካ ፓርቲ እጅ በሆኑ ድርጅቶች ነው። ብዙ ነገሮች ሕገ መንግስቱን ተከትለው አይሄዱም ነበር። ድሮም፣ አሁንም ካለ ያው ነው የቀጠለው። የቀደሙት ዶክተር ሰይድ ሐሰን እርሳቸውን ተከትሎ የሰማችኋቸው ደግሞ አቶ ሼክስፒር ፈይሳ ናቸው። በኢትዮጵያ የምጣኔ ሀብትና ይልቁንም ደግሞ በፌዴራልና በክልሎች ባለ ግንኙነት ዙሪያ ያጠነጠነ ውይይት ላይ በነገው ምሽት ይመለሳሉ። አሁን ለስንብቱ ዜማ እንጋብዝ። ድምፅ የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጆቻችሁን ያዳኝ ፍሳሐዬና እኔም አሉላ ከበደ ከአቀናባሪያችን ብርሃነ ኃይሉና ከተተኪው ስርጭት መሐንዲስ ከዋና አዘጋጃት ተታበላቸውና ከተቀሩ ባልደረቦች ጋር በዚሁ እንሰናብጣለን። ነገ ዓርብ ከምሽቱ ሦስት ሰዓት ላይ በልዩ ፕሮግራም እንገናኛለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።